የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ እንኳን ለአውሮፓውያኑ 2019 ዓ.ም አዲስ ዓመት በሰላም አደረሳችሁ። ጽዮን ግርማ ነኝ በዛሬ ታህሳስ 21 2011 ዓ.ም በአውሮፓውያኑ ደግሞ ጥር አንድ ምሽት የመራረጣቸውን ዝግጅቶች ይዤ አብሬያችሁ እቆያለሁ በደም ማቆጣ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። በአጭር ጊዜ ውስጥ ን ይሆናል በተባለው ግዙፍ ፓርቲ ለመዋሃድ ሰማያዊ ፓርቲ ስለወሰደው እርምጃ ያብራሩልናል። በዝርዝር ዘገባ እንመለስበታለን። የምንሰራው ነገር በሙሉ በግልጽና በተጠያቂነት ነው የምናደርገው ብለናል። ገንዘብ እንዴት እንደምንሰበስብ ማ እንደሰጠ ማን እንዳልሰጠ፣ ሁሉ ነገር ግልጽ ነው። እኛ ብቻ የምናወራው ሳይሆን ይሄ አናሊቲክስ የሚባለውን የተሰበሰበው መረጃ ተመልክቶ ከየት እንደመጣ ከአውሮፓ ስንት ተሰጠ ከአሜሪካ ከአሜሪካን ግዛቶች ውስጥ ማ ማን ነው የሰጠው የሚለውን እራሱ አይቶት እንዲገነዘብ ኢትዮጵያን ዲያስፖራ ትረስት ፈንድ በሚለው የእንግሊዝኛ መጠሪያ የሚታወቀው በውጭ ሀገር ነዋሪ ከሆኑ ኢትዮጵያውያንና ትውልድ ኢትዮጵያውያን ለኢትዮጵያ ልማት መርጃ የሚውል ገንዘብ የሚያሰባስበው ባላደራ ቦርድ ሊቀመንበር ፕሮፌሰር አለማየሁ ገብረ ማርያም ናቸው። በቃለ ምልልስ ይዘናቸዋል። ሌሎች ዘገባዎችም ይኖሩናል። የሙዚቃ ምርጫም አለን። አብራችሁን ቆዩ። ዜና እናስቀድም። ጥር 1 2019 በአውሮፓውያኑ የቀን ቆጠራ የአውሮፓውያኑን የአዲስ ዓመት ክብረ በዓል ለምታከብሩ አድማጮቻችን እንኳን አደረሳችሁ። እንደወጉም እንደ ባህሉም ሀፒ ኒው ይር። ጤና አስጥልኝ ከሰዓቱ የዓለም ዜናዎች ጋር አሉላ ከበድ ነኝ። በትላንትና ዕለት ከዛላንበሳ ፋጻ በተባለ አካባቢ ከባድ የጦር መሳሪያዎች ወደ ሌሎች አካባቢዎች ለማጓጓዝ የተደረገውን እንቅስቃሴ አስመልክቶ ማብራሪያ እንፈልጋለን ባሉ አካባቢው የህብረተሰብ ነዋሪዎች መስተጓጎሉ ተዘግበዋል። ሰራዊቱን የሚተካል ሌላ ጦር እስከሚመጣም ከአካባቢው እንደማይንቀሳቀስ የመከላከያ አመራሮች ለአካባቢው ሕብረተሰብ ባደረጉት ገለጻ አስታውቀዋል። ተሸኙ የዩናይት ስቴትስ የመከላከያ ሚኒስትር ጂም ማቲስ ለወታደሮችና ለሚኒስትሩ መስሪያ ቤት ሲቪል ሰራተኞች የስንብት ንግግር አሰምተዋል። በሀገራችሁ አሜሪካ ማመኑን እምነታችሁን መጣሉን ቀጥሉበት፣ ከአገሪቱ አጋሮች ጋርም መቆሙን አታቋርጡ ሲሉም መክረዋል። የመከላከያ ሚኒስቴር መስሪያ ቤታችን አመራር ሲቪሉና ወታደራዊ ኃይሉ በጣም ጥሩ ሁኔታ ላይ ይገኛሉ ሲሉ ማትስ በትላንቱ የመጨረሻ ቀናቸው የስንብት መልእክታቸው ነው። ይህን ያሉት እያንዳንዳችሁ የአገሪቱን ሕገ መንግስት በመደገፍና በመጠበቅ እንዲሁም በኑሮ ዘይቤያችን ለመጽናት ቃል በገባንበት ተልዕኮ እንደምትሰኑት ተማመናለሁ። ስለሆነም በጠላቶቻችን ላይ ከእኛ ጎን ከቆሙ አጋሮቻችን ጋር ሆናችሁ በሀገራችሁ ላይ ባላችሁም እምነት ጽኑ ሲሉም ምክራቸውን ለግሰዋል። ምክትል መከላከያ ሚኒስትሩ ፓት ሻንሃን ከዛሬ ጀምሮ የመከላከያ ሚኒስትር ተጠባባቂ ሚኒስትር ሆነው ያገለግላሉ። ባለፈው አርብ በስለላ ክስ ሞስኮ ላይ የታሰሩት አሜሪካዊ ፖል ዊልመን ጡረታ የወጡ የዩናይትድ ስቴትስ ማሪን መሆናቸው ታወቀ። ቤተሰባቸው ዛሬ በማህበራዊ መገናኛ ብዙኃን ባወጧቸው ምልክቶች መጀመሪያ ላይ ስጋት ያደረባቸው ባለፈው አርብ ድምጻቸው ሳይሰማ በቀሩበት ወቅት መሆኑ ተገልጧል። ፖል ዊልማን ልጃቸውንና ወንድማችን ሞስኮ እንደታሰረ ዘገባዎች ላይ አንብበናል። ፖል ጡረታ የወጡ ማሪን ሲሆኑ ሞስኮ የሄደው በጋብቻ ስነ ስርዓት ላይ ለመሳተፍ ወይም ለመገኘት ነበር ይላል የቤተሰቡ መግለጫ። ቤተሰባቸው ስለ ዊለን መታሰር የሰማውን በሩሲያ መገናኛ ብዙኃን ላይ መሆኑም ተገልጠዋል። ቤተሰቡ ታዲያ የምክር ቤት ተወካዮችንና የዩናይትድ ስቴትስ ዲፕሎማቶችን እንዳነጋገርም ገልጠዋል። የሩሲያ ፌዴራል የጸጥታ አገልግሎት ባለስልጣናት ዊላን ባለፈው አርብ የስለላ ተግባር ሲፈጽሙ ተይዘው የወንጀል ክስ ተመስርቶባቸዋል ነው ያለው። በዛሬው የአውሮፓውያን አዲስ አመት ሆንግ ኮንግ ውስጥ በብዙ ሺህ የሚቆጠሩ ሰዎች ከፊል ራስ ገዝ በሆነው ግዛት ላይ ቻይና ቁጥጥሯን እያጠበቀች ነው ያሉትን ለመቃወም ተሰልፈው ውለዋል። የዴሞክራሲ ደጋፊ አክቲቪስቶች የቻይና ደጋፊ የሆነውን የግዛቱን መንግስት የወሰዳቸውን እርምጃዎች እንዳሳሰቧቸውን የተናገሩት የተወሰዱት እርምጃዎች ለብሔራዊ ጸጥታ ተብሎ የነጻነት ደጋፊ የሆነው የሆንግ ኮንግ ብሔራዊ ፓርቲን ማገድ፣ ከድርጅቱ መሪ ጋር ሆኖ የውይይት መድረክ የመራ የምዕራብ ጋዜጠኛ ይለፍ ፈቃድ እንዳይታደስ መከልከልን የመሳሰሉትን ይጨምራል ተብሏል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ጊዜ እዚህ ላይ አበቃ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር። የምትከታተሉት ከአሜሪካ ድምፅ የምተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በአጭር ጊዜ ውስጥ ሆኖ ይሆናል በተባለው ግዙፍ ፓርቲ ለመዋሀድ ሰማያዊ ፓርቲ የራሱን ግምገማ ሰሞኑን ይፋ አድርጓል። አዲሱን ፓርቲ ለማደራጀት የሶስት ወራት መርሃ ግብር ማውጣቱም ታውቋል። መለስካቸው ስርስራለው። ሰማያዊ ፓርቲ አርበኞች ግንቦት ሰባት ለአንድነትና ለዴሞክራሲ ንቅናቄ ኢዴፓና የአንድነት ለዴሞክራሲና ለፍትህ የቀድሞ መሪዎች በውህደት እንደሚመሰረቱት ለታቀደው ድርጅት የመጀመሪያውን እርምጃ እንደወሰደ ሰማያዊ ፓርቲ አስታወቀ። ፓርቲው ባካሄደው ጠቅላላ ጉባኤ ባስተላለፈው ባለ ስድስት ነጥብ ውሳኔ እንዳብራራው የፓርቲውን ስም አርማና ሰነዶችን ለታሪክ በማስቀመጥ ራሱን በማክሰም ያለምንም ቅድመ ሁኔታ የቀጣዩን ውህድ ግዙፍ ሀገራዊ የአንድነት ኃይል ለመሆን ጉባኤው በአብላጫ ድምፅ ወስነዋል ብለዋል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ለዚህ ወደፊት ለሚመሠረተው ፓርቲ ተነሳሽነቱን የሚወስዱት ኃይሎች ሁሉ ማድረግ አለባቸው ያሉትንም ጠቁመዋል። በጥቂት ወራት ውስጥ የሚመሠረተው ሀገር አቀፍ ፓርቲ የሁሉ ቤት ይሆን ዘንድ የብዙ ግለሰቦችና ስብስቦች ፍላጎት መልሰም ይኖርበታል። ሰማያዊ ለዚህ ተነሳሽነቱን በመውሰዱ የተሰማኝን ክብር ስገልጽ በታላቅ ደስታ ነው። ይህንን ፕሮጀክት ከያስት ቀን ጀምሮ ብዙ ውጣ ውረዶችን ባሉ የውሳኔ ሀሳቡ ጠረጴዛ ላይ በመጣ ጊዜ በስራ አስፈጻሚ ኮሚቴ በሙሉ ድምፅ፣ በብሔራዊ ምክር ቤት በሙሉ ስምምነት፣ በጠቅላላ ጉባኤም በአብላጫ ድምፅ በማጽደቅ ሰማያዊ ታሪኩን አቶ የሸዋስ አክለውም በዛሬ ኢትዮጵያ የፓርቲ ፖለቲካ ለውጥ እንደሚያስፈልገውና አገራዊ ፖለቲካ ተግዳሮቶች ናቸው ያሏቸውንም አውስተዋል። ዛሬ ኢትዮጵያ እና የኢትዮጵያ ፖለቲካ በለውጥና በሽግግር ላይ ይገኛሉ። እስካሁን የቆየንበት የለውጥ ጥያቄ እና የሚተኝነት ትግል አማራጭ ወደ ማጥራብና በነፃና ገለልተኛ ምርጫ አሸናፊ ሆኖ መውጣትን የሚጠይቅበት ወቅት ላይ እንገኛለን። በእኔነት ሁለት ሀገራዊ ፈታኝ ሁኔታዎች ከፊታችን ተጋርጠዋል። የመጀመሪያው እየጨመረ የመጣው ስርዓትነት ሲሆን ሁለተኛው በዋትን ኃይሊክ የተከለውና የኮተኮተው የጎሳ ፖለቲካ ነው። እነዚህ ሁለት ፈተናዎች ለመቅረፍ ማህበራዊ ብድህን ማስተር የሚያስችል በዜግነት ላይ የተመሰረተ ሀገር አቀፍ የፖለቲካ ፓርቲ እውን ለማድረግ ወቅቱ አሁን ነው እንላለን። ሰማያዊ ፓርቲ መክሰሙን ይፋ ባደረገበት ወቅት ከተገኙት የተለያዩ የፖለቲካ ድርጅቶች መሪዎች መካከል የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌም ፓርቲው ለወሰዱ እርምጃ አድናቆታቸውን ገልጸው ነበረ። ከታች ወደ ላይ ለሚገነባ ዴሞክራሲያዊ የሆነ የመጀመሪያው አንድ ትልቅ ጠንካራ ድርጅት የመጀመሪያውን እርምጃ በመውሰድ በመሆናችሁ በአሜሪካን ሀገር ዴሞክራሲ የሚመሰረቱት ትልቅ ሰዎች የአሜሪካ የዴሞክራሲ አባቶች እንደተባሉ ሁሉ እናንተ ድርጅትና አባላትን በታሪክ የኢትዮጵያ ዴሞክራሲ አባቶች ተብላቂ ይህን ውህድ ፓርቲ ያዋቅሩታል ተብለው ከሚጠበቁት ፓርቲዎች አንዱ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደም በሥነ ሥርዓቱ ላይ ተገኝቶ ነበረ። ዶክተር ጫኔ ከበደ የሰማያዊ ፓርቲ እርምጃ ለድርጅታቸው መልካም አርአያ እንደሆነም ተናግረዋል። ለውጡ በእኔ እይታ ሶስተኛው ምዕራፍ ላይ ነው ያለ ነው። ይህንን ሶስተኛ ምዕራፍ በታሪክ ማዛባት መጠልበት፣ ሌላ አመለካከት ይዞ ሌሎች የሚሰሩትን ስራ ማበላሸት በፍጹም የተሳሳተ ከመሆኑ በእውነት የሰማያዊ ፓርቲ አባላት ዛሬ ያደረጋችሁት ውሳኔን ለኔም ጠቅላላ ጉባኤ ውሳኔን መነሻ ታሪክ እንደሚሆነን ትርቱን ወደዛም ይዘው እንደምሻገር በዚያ አጋጣሚ ገልጸልኝ። ከቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አባላት መካከል አቶ አንዱዓለም አራጌ ያተኮሩት በአጠቃላዩ በሀገሪቱ የፖለቲካ ሁኔታ ላይ ነበረም። አሁን አዲስ ፍኖተ ካርታ ያስፈልገናል እያስባለሁ። ያ አዲስ ፍኖተ ካርታ ደግሞ ዛሬ ተጀምሯል። ቀደም ሲል አርበኞች ግንቦት ሰባት፣ ሰማያዊ ፓርቲ፣ ኢዴፓም ሌሎችን እንዲሁ ጥረት ስናደርግ የቆየ ነው። ያንን ባህል የፖለቲካ ባህላችን የተናል የተበላሸ ንጣፍ ለመቀየር ነበር። አሁን አንድ እርምጃ ወደፊት መተናል። ከዚህ በላይ ደግሞ ግን ማደግ ይገባዋል። ኢትዮጵያን የሚያክል ሀገር ባልዘመነ ፖለቲካ ባልተለወጠ የፖለቲካ ባህል የትምልና ደርሳት አንችልም። ስለዚህ ፖለቲካችን መዘመን አለበት ብዬ አምናለሁ። ፖለቲካችን ሲዘምን የመጀመሪያው ነገር ሌሎች ላይ ምን ጉድለት አለ ብሎ ከማየት ይልቅ እኛ ጋር ምን ይጎድላል ብለን ማየት ያለብን ይመስለኛል። በተጠራሪ ወገኖች መካከል ሁለቱም እያንዳንዳቸው ጋር ምን እንደጎደለ የሚያስቡ ከሆነ ሲገናኙ ችግሩን ለመፍታት በጣም ቀላል ነው የሚሆነው። ምክንያቱም ሁላቸውም ወደ ውስጣቸው ካዩ በኋላ መፍትሄውን ይዘው ስለሚመጡ ነው። ይህ ውህድ ፓርቲ እስከ መጋቢት 2011 ዓ.ም የምስረታ ስራውን እንደሚያጠናቅቅ መረጃዎች ይጠቁማሉ። ሰማያዊ ፓርቲ መክሰሙን ይፋ ባደረገበት ስነ ስርዓት በጽሁፍ እንደተገለጸው እስከ መጋቢት 30 ቀን 2011 ዓ.ም የተዋሃዱት ፓርቲዎች ጠቅላላ ጉባኤዎች ቀደም ሲል የነበራቸውን ስምና መዋቅር ሁሉም የሚያከስሙበትና ለምርጫ ቦርድ የሚያስታውቁበት ወቅት ይሆናል። በዚህ ጊዜ ውስጥም የአዲሱ ፓርቲ መስራች ጉባኤ እንደሚደረግ ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በሀገሪቱ የተጀመረው ለውጥ እንዲሳካልና በተቀመጠለት አቅጣጫ እንዲሄድ ሁሉም የበኩሉን መወጣት እንዳለበት የተቃዋሚ ፓርቲ መሪዎች ይናገራሉ። ወደ ኋላ ለመቀልበስ መሞከር ግን ሀገሪቱን ወደ እርስ በርስ ጦርነት ሊያስገባ እንደሚችል አሳስበዋል። እስክንድር ፍሬው ዝርዝሩን ይዟል። በኢትዮጵያ እየተካሄደ ያለው የለውጥ እንቅስቃሴ ከፍተኛ ድጋፍ ቢያስገኝም እያጋጠሙ ያሉ ፈተናዎችም ግልጽ ናቸው። ሰሞኑን ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉ አንጋፋ የተቃዋሚ ፓርቲ መሪዎች ፈተናዎቹ አሳሳቢ መሆናቸውን ተናግረዋል። በራሱ በገዢው ፓርቲ ኢህአደግ ውስጥ ለውጡን ሙሉ በሙሉ ያልተቀበሉ ኃይሎች መኖራቸውና ባለፉት 27 ዓመታት የተከማቹ ችግሮች ደግሞ የእነዚህ ፈተናዎች ምንጭ መሆናቸውን አመልክተዋል። እነዚሁ የተቃዋሚ ፓርቲ መሪዎች እንደሚሉት በአገሪቱ እየታዩ ያሉት ግጭቶች፣ መፈናቀሎችና ሌሎችም ምክሎች የፈተናዎቹ መገለጫዎች ናቸው። በየትኛውም አገር በሚደረግ ለውጥ ፈተናዎች ማጋጠማቸው የተለመደ መሆኑን የሚያብራሩት የመድረክ ሊቀመንበር ዶክተር መረራ ጉዲና ናቸው። እናም በኢትዮጵያ እየተካሄደ ያለው ለውጥ በጥንቃቄ ሊመራ እንደሚገባው ያሳስባሉ። ሪፎርም እንግዲህ ዝም ብሎ ስለ ፈለክና አንዳንድ በበጎ ነገሮች ብቻ እያየ ሳይሆን በተለይም በስፋት ህዝቡን እያሳተፍ ከህዝቡ ጋርም የሚያሳምን ለውጥ እርምጃዎችን እየወሰድክ ካልሄድክ በስተቀር ለሁሉም ነገሮች ክፍት ነው። ለቅልበሳም ክፍት ነው። ለወደፊት ለመሄድም ክፍት ነው። ኢትዮጵያ እዛ መስቀለኛ መንገድ ላይ ናት ያለችው እና እኔ አደጋው ሁሉም የፖለቲካ ኃይሎች ህዋትን ጨምሮ ህዋትን የሚመሩ ባለስልጣናት ጨምሮ ሁሉም የፖለቲካ ኃይሎች ሰከን ብሎ ወደ አልተፈለገ አቅጣጫ ሀገሪቷ ከምትሄድ ወደ አልተፈለገ አደጋ ከምንሄድ ሁሉም የራሱን ቤት ስራ የነገዪቱ ኢትዮጵያ ለሁላችንም አስተናግድ የምትሰጠው ዲሞክራሲ የምትችለው ዲሞክራቲክ ኢትዮጵያ ስለሆነ ስለሆነች ዲሞክራቲክ ኢትዮጵያ የመፍጠሩ ሁኔታ በእርጋታ በሰከነ መንገድ የመምራቱ ወሳኝ ነው። ስለዚህ አሁን ያለው መንግስት በግራም በቀኝም ወደፊትም ወደኋላ እየተጎተተ በዚህ መሃል የለውጥ ኃይሎቹ ደግሞ መናበብ የሚችሉበት ደረጃ አይደሉም። ለወደኋላ እንቀለብሳለን የሚሉት ኃይሎች ሀገሪቷን ወደ የእርስ በርስ ጦርነት እንደ አህያዋ ተረት እንዳይሆን መጠገቅ አለባቸው። ለእኛ ያልሆነ ሳር ነው ምናምን ብላንት እንደምትለው አይነት እንዳይሆን የተሳካ ለውጥ ለሁላችን ያስፈልግናል። በሀገሪቱ እየተካሄደ ያለውን ለውጥ በተመለከተ በራሱ በኢህአደግ ውስጥ ተመሳሳይ አመለካከት አለመኖሩን የሚያብራሩት ደግሞ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው። ለውጥ መጥቷል። ለውጡ የመጣው በአንድ በኩል በህዝብ ትግል ነው ሁለተኛ ደግሞ በኢህአዴግ ውስጥም ባሉ ይሄ ለውጥ ካልመጣ አጠቃላይ አገሪቱንም ድርጅቱንም ይዞ ይጠፋል ብለው የሚያስቡ ትንሽ ቀና አመለካከት ያላቸውና ወደፊት የሚያዩ የኢህአዴግ ውስጥ ያሉ ሰዎች ትግል ድምር ውጤት ይሄ ለውጥ መጥቷል። ና ይሄ ለውጥ ለብዙ ሚሊዮኖች ተስፋ የሆነውን ያክል ብዙ በኢህአዴግ ውስጥ የነበሩ የማይገባቸውን ስልጣንና ሀብት ሲያገኙ የነበሩ ብዙ ሀይሎች ነው። እነኚህ ሀይሎች በሙሉ ይሄን ለውጥ እንደው ሌላው ህዝብ እንደሚደግፈው በቀና መንፈስ ይደግፉታል ማለት አይደለም። ሶ በኢህአዴግ ውስጥ በራሱ ትልቅ አንዛይቲ ያለ፣ ትልቅ ፍርሃት አለ። ትልቅ ምን ሊመጣብን ነው? ስልጣናችን ልናጣ ነው? ከስልጣን ጋር የሚገኘውን ጥቅም ልናጣ ነው የሚሉ በጣም ብዙ ሀይሎች ያሉበት ነው። ይሄ ኢህአዴግ ውስጥ ይሄ ግጭትና አለመግባባት መኖር ምንም የሚያስገርም ነገር አይደለም። ግንባሩ መከፋፈሉንም ያሳያል። ኦብቪየስሊ ምን ያህሉ የቱ ጋ ቆሟል፣ ምን ያህሉ የሚለውን ነገር አናውቅም። ስራችን የምናየው ከላይ ካሉት ከለውጥ አራማጆቹ ወደ ታች እየወረድክ ስትሄድ ለለውጡ ያለው ድጋፍ እየቀነሰ እየቀነሰ የሚሄድ በት አይነት ሁኔታ ነው ያለው። ይሄ ደግሞ አንደስታንድ በመንግስት መዋቅሮች ውስጥ የምታያቸው ነገሮች ናቸው። ይሄ ዴሞክራሲያዊ ለውጡ ተግባራዊ እንዳይሆን በየቦታው እንቅፋት የሚፈጥሩ ሰዎች አሉ። እኔ ብዙ አይገርመኝም። ይሄ በለውጥ ሂደት ላይ ይሄ ለውጥ ችግር ያመጣብናል ብሎ የሚያስቡ ሰዎች መኖራቸው የሚገርም ነገር አይደለም። ኢህአዴግ ውስጥ በሰፊው እንዲህ አይነት ኃይሎች መኖራቸው የሚገርም ነገር አይደለም። እኔ በጣም አጽንኦት ሰጥተን መሄድ ያለብን አንደኛ እነኚህም ሰዎች ማወቅ ያለባቸው ይሄ ሪቨርስ የሚደረግ ነገር አይደለም። ቢኮዝ ሪቨርስ ማድረግ መቀልበስ ማለት መቀልበስ ለመቀልበስ መሞከር ማለት ቅድም ያልኩ ነው የእርስ በርስ ጦርነት ውስጥ ይገባ እንደሆነ ነው እንጂ ይሄን ነገር ቀልብሶ በሰላም መኖር ይቻላል እዚህ ሀገር ውስጥ ብሎ ማሰብ አይቻልም። ሶ ሁላችንም በሰላም የምንኖርባት ሀገር እንድትመጣ ከፈለግን ይሄ ለውጡን ለማደናቀፍ የሚፈልጉ መሀይሎች አደብ እንዲገዙ ቢያንስ በፊ በፊት ሲግጡት የነበረው አይነት ነገር መጋጥ ባይችሉ በሰላም መኖር የሚችሉበት ከማህበረሰቡ ጋር እርቅ ተባብለው በሰላም መኖር የሚችሉበት ኢንቫይሮንመንት ለመፍጠር ከፍተኛ የሆነ ስሜት ያለበት ለውጥ ነው። ይህን ለውጥ ለየት የሚያደርገው እሱ ነው። እንደ በፊቱ ጥዬ የመጣሁትን ልቀጥቅጠው ልብላው የሚል አይነት ለውጥ አይደለም እየተካሄደ አትሊስት እርቅ እያደረግን እየተስማማን ባለው ላይ እየደመርን እንሂድ የሚል የለውጥ መንፈስ ነው ይሄ። እነሱንም የሚጠቅም እንጂ የሚጎዳ ነገር አይደለም። እና በየቦታው ችግር ለመፍጠር ከመሞከር፣ በየቦታው ይሄን ነገር ወደ ኋላ ለመጎተትና ወደ ኋላ ለመመለስ ከመሞከር፣ በድሮ ፕሮፓጋንዳ ተገዝቶ አሁንም የውጭ ሀይሎች ናቸው እያመጡብን ነው፣ እስካሁን ስንሄድበት የነበረው ጥሩ ነው ወይም ምናምን የሚል አይነት ቅዠት ውስጥ ዝም ብሎ ከመኖር፣ አይንን ከፈት አድርጎ ይቻገር በኛ በኛ እድሜ እንኳን ሶስተኛ እድል ላይ ያጋጠማት በ66 ለውጥ መጥቷል አበላሽተናል በ83 ለውጥ መጥቷል ተበላሽቷል ይሄ ማበላሸት በፍጹም አፎርድ አያደርግም ያገርም በፍጹም ስለዚህ ይሄንን እንዴት አድርገን በጋራ ወደ ተደላደለ እውነተኛ ዴሞክራሲያዊ ስርዓት እንውሰደው በሚለው ላይ መወያየት ነው ለሁሉም የሚበጀው ራስን አንድ ቅርቃር ውስጥ አስገብቶ በአካባቢው ያለውን ህዝብ የተበላው ታስኩ የሲጅ ሜንታሊቲ ውስጥ ከጥቶ የሚመጣ ጥሩ ነገር የለም። ጥሩ ነገርና አምጣ ካልን የሚሻለው ይሄ ቅድም ያልነውን አይነት የሰለጠነ ፖለቲካ የምናካሄድበትን ኤንቫይሮመንት እንፍጠር። ቁጭ ብለን እንነጋገር። ወንጀልና እንትን በደል የፈጸሙ ሰዎች ካሉ በህግ የሚታየው በህግ በእርቅ የሚታየው በእርቅና በይቅርታ የሚታዩበትን መንገድ እንትን ሂድ ወደ ኋላ ከማሰብ የበለጠ ወደፊት የምትፈጠረውን ዴሞክራሲያዊ አገር እንዴት አድርገን በጋራ እንመስርታት በሚል ትልቅ ኃላፊነት መንቀሳቀስ ከጀመር እንወጣዋለን። ይሄ እነሱ ግን በያዙትና ምንም ጥፋት አልጠፋም የውጭ ሰዎች መተው ነው እንትን ያደረጉት የበለጠ ሰውን እልህ ውስጥ የበለጠ ብስጭት ውስጥ የሚከትና ይሄንን የቅርታና የእርቅ መንፈስ የሚያበላሽ ነው ብሎ እና አይ ቲንክ በደንብ ቢያስቡበት ይሻላል። በለውጥ ጊዜ የሚፈጠሩ የተለመዱ ችግሮች መኖራቸውን ዶክተር ብርሃኑ አስታውሰዋል። ለውጡን የሚደግፉት ኃይሎች ውጤት በፍጥነት እንዲመጣ የመፈለጋቸው ነገር በአንድ በኩል፣ ለውጡ ስጋት የሚያሳድርባቸው ያለፈው ሥርዓት ተጠቃሚዎች የሚጋርጡት ፈተና ደግሞ በሌላ በኩል ለሂደቱ እንቅፋት ሊሆኑ እንደሚችሉ ነው ያብራሩት። ባለፉት ሀያ ሰባት አመታት ሲከማቹ የቆዩ ችግሮችም እንደዚሁ እንቅፋት እንደሚፈጥሩ አስረድተዋል። ሌሎች ነጥቦችንም ዘርዝረዋል። ሁለቱም የተቃዋሚ ፓርቲ መሪዎች በአጽንኦት እንዳብራሩት የበለጠ አደጋ የሚፈጠረው ግን ለውጡ ወደ ኋላ ከተመለሰ ከተቀለበሰ ነው። እናም ወደፊት መሄድ እንጂ ወደ ኋላ መመለስ እንደማይቻል አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ኢትዮጵያን ዲያስፖራ ትረስት ፈንድ በሚለው የእንግሊዝኛ መጠሪያ የሚታወቀው በውጭ ሀገሮች ነዋሪ ከሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ለኢትዮጵያ ልማት መርጃ የሚውል ገንዘብ የሚያሰባስበው ባላደራ ቦርድ እስካሁን ያሰባሰበው ገንዘብ ከአንድ ሚሊዮን ዶላር መብለጡን ይፋ አድርጓል። አንድ ዶላር በቀን ሲሉ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ ተከትሎ የተዋቀረው ቡድን ለውጡን መሳካት ለውጥኑ መሳካት ያለውን ተስፋ ተስፋና አሉ ያሏቸውንም ፈተናዎች ጠቁመዋል። አሉላ ከበደ የአማካሪ ቦርዱ ሊቀመንበር ፕሮፌሰር አለማየሁ ገብረማርያምን አነጋግሯል። ፕሮፌሰር አለማየሁ ገብረ ማርያም በቅድሚያ እንኳን ለአውሮፓውያን አዲስ አመት 2019 በሰላም አደረሰው። እንኳን አብራደረሰን አሉላ፣ አንተንም የአሜሪካን ድምጽ የአማርኛ ፕሮግራምንም አመሰግናለሁ ስለጋበዛችሁኝ በአዲሱ አመት አዜማ። ፕሮፌሰር አለማየሁ በሁለት ቀን መቅጠሪያዎች የምንቆጥር ይሆንና ወደ ኢትዮጵያ ቀን መቅበሪያ ስንመለስ ቀደም ብለን በመግቢያችን አስተዋውቀናል። ኢትዮጵያን ለመርዳት አንድ ዶላር በቀን በሚል በጠቅላይ ሚኒስትር አብይ አህመድ ጥሪ መሰረት የተቋቋመው ቡድናችሁ አንድ ትልቅ እርከን ላይ ደርሷል። መሰንበቻውን ሚሊዮን ዶላር አልፏል። እንደውም ዛሬ ማለዳ አንድ ሚሊዮን ሶስት መቶ ዘጠና ሶስት ሺ ሰባት መቶ ሰማኒያ አምስት ይላል የመጨረሻ ያየሁት ቁጥር፣ እየገሰገሰ መሆኑን ያሳያል። ፈተናና እድሎቻችሁን አለፍ አለፍ እያልን እንመለከታለን እስኪ ይንገሩን አሁን ስላላችሁበት ሁኔታ ባጭሩ። እሺ አመሰግናለሁ። ሁለት አዲስ አመት ማክበራችን እኔ በጣም ደስ ይለኛል። ምክንያቱም በኢትዮጵያ ዘመን አቆጣጠር ዕድሜን በስምንት አመት እየቀነሱ ስለማወራ ወጣት ያደርጎታል። አዎ እንግዲህ እንዳሉም አስደሳች የሆነ ሁኔታ ላይ ነው ያለ ነው። እንደምታስታውሰው የዛሬ ሁለት ሳምንት አምስት መቶ ሺህ ብር ገና ማለፋችን ነበር እና ይህንን ሪፖርት ለጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ባነበቡ ጊዜ ትንሽ ግሳጤ እና ቅሬታ አሰሙ። ይህን ምንድን ነው አሜሪካ መጥቼ እንኳን ሀምሳ ሺህ ሰው ቸ መጥተው በጭብጨባ በሆያ ሆዬ በደስታ ተቀብለኝ ነበር፣ ግን አሁን ከዛ እንኳን ሶስት ሺ የማይሞላ ሰው አንድ ብር ሊለግሰኝ አልቻለም ብለው ተናገሩ። ሌላውም ደግሞ ዲያስፖራ ቁ አስር ጥያቄ ጠይቆ አንድ ብር እንኳን መስጠት አይችልም ብሎ ትንሽ የሞራል ተጽዕኖ አደረጉ እና ህዝቡ ይሄ በጣም አነቃቃው። አንዳንዱም ትንሽ እንደ ሀፍረትም ተሰማው። ምናልባት አብዛኛው ልል እችላለሁ። ሌሎቻችን ደግሞ የመንፈስ ጥንካሬና የመንፈስ ማበረታቻ ስለሰጠን ሁለት ሳምንት በማይሞላ ጊዜ ውስጥ እንግዲህ አንድ ሚሊዮን ብር አገኘን ለማለት እችላለሁ። እና እንግዲህ ጠቅላይ ሚኒስትራችንን በጣም አመሰግናለሁ። እንደውም አሁን ስንጠራቸው ፈንድሬዘር ኢን ቺፍ እያለ ነው። በእሳቸው ድጋፍ ነው። ደስ ይበላቸው። ዋናው የባላደራ ቦርዱ ገንዘብ አሰባሳቢ ሀይል ውስጥ ገብተዋል እሳቸው። አዎ የሞራል ድጋፍ ነው የሚሰጡን እስካሁን ድረስ። ያም ድጋፍ ህዝቡን በዲያስፖራ በጣም ሊያነቃቃ ችሏል። ብዙ እኛ የሞከርነው ነገር ነበረ በሶሻል ሚዲያ እንደዚህ ማርኬቲንግ በማድረግ እና እሱ ብዙ ሊያንቀሳቅስልን አልቻለም። ግን በዲያስፖራው ምን ያህል ተቀባይነት እና ተሰሚነት እንዳላቸው ነው ለእኛ ያረጋገጠልን። በምንም አይነት አንድ ሚሊዮን ብር በሁለት ሳምንቱ ልንሰበስብ አንችልም ነበር ግን ያ መልእክት በዲያስፖራ ሲያስተጋባ ብዙውን ሰው ልቡን የነካው ይመስለኛል። ምክንያቱም ሁለት ሺህ ስምንት መቶ አስራ ስምንት ገደማ ነበረ፣ ዛሬ የዛሬ ሁለት ሳምንት፣ አሁን ከአስር ሺህ ሰባት መቶ በላይ ነው ሰው የተሳተፈው። ስለዚህ ይሄ ስራ ቀላል ነው ብዬ አልገመትኩም። አሁን ደግሞ እየገሰገስ ስለሆነ ምናልባት በሚቀጥሉት ሁለት ሳምንት ውስጥ ወይንም ሳያንስ ሁለት ሚሊዮን ልንደርስ እንችላለን። በዚህ ከቀጠለ ደግሞ እኛ ሁላችንም ተስፋ እንደምናደርገው በጥቂት ወራት ውስጥ በቂ ገንዘብ ሰብስበን ያሰብናቸውን ፕሮጀክቶች ለመጀመር እንችላለን የሚል ታላቅ ተስፋ አለን። በሆነ ወር መልካም ይህ እንቅስቃሴያችሁ ብዙዎች ኪሳቸውን ከፈታ አድርገው ለሀገራቸው የሚረዱበትን ሁኔታ ያነቃቃውን ያህል ቀደም ብሎ እንደ ጠቀሱ በተጨባጭ የሚሰሩ ስራዎችን ማየት ጀምሩ፣ ይበልጥ ሰዎች የሚነቃቁ ለድጋፉም የሚዘጋጁ ይመስለኛል። ፕሮፌሰር አለማየሁ ከዚህ ቀደም ብዙ እርዳታ የተደረገባቸውን ገንዘብ ድጋፍ፣ መዋጮ እንቅስቃሴዎችን ተመልክተናል። ከዚህ ቀደም ባልታየ መልኩ ግለሰቦች ያዋጡትን ገንዘብ መጠንና ስም አካባቢ ጭምር በማፕ ላይ መታየት በሚችል ደረጃ በግዛቶች በአገሮች ተከፋፍሎ ይታያል። እስኪ ስለ እሱ በመጠኑ ይግለጹልን። ልክ ነው እንግዲህ እኛ ከአሁኑም በፊት የተናገር ነው ምንድን ነው የምንሰራውን ነገር በሙሉ በግልጽና በተጠያቂነት ነው የምናደርገው ብለናል። ገንዘብ እንዴት እንደምንሰበስብ፣ ማን እንደሰጠ፣ ማን እንዳልሰጠ ሁሉ ነገር እኛ ግልጽ መጽሐፍ ነን ብለን ስለምናምን ሰውም እንዲያይና ራሱም ደግሞ እንዲገነዘብ እኛ ብቻ የምናወራውን ሳይሆን ይሄ አናሊቲክስ የሚባለውን የተሰበሰበው መረጃ ተመልክቶ ከየት እንደመጣ ከአውሮፓ ስንት ሰጠ ከአሜሪካ ከአሜሪካን ግዛቶች ውስጥ ማ ማን ነው የሰጠው የሚለውን ራሱ አይቶት እንዲገነዘብ ነው። ለምሳሌ ጠቅላይ ሚኒስትራችን አሜሪካ በመጡ ጊዜ ዋሽንግተን ዲሲ፣ በሚነሶታና ና በሎስ አንጀለስ ስሞታ ለማሰማት ሳይሆን ከዚህ የወጡት መዋጮዎች በመቶ ነው የሚቆጠሩት። አምስት መቶ ከአንድ ቦታ ስድስት መቶ ምናምን ነው። ይሄ እንግዲህ ዋሽንግተን ዲሲ ሀያ አምስት ሺህ ከወጣ፣ ሎስ አንጀለስ አስር ሺህ ከወጣ፣ ሚነሶታ ሀያ ሺህ ከወጣ ያ ሁሉ እሳቸውን መጥቶ ያየው ሰው አሁን ለምን ሸርተት እንዳለ እና ለምን እጁን ኪሱን እንዳልከፈተ ራሱን እንዲፈትሽና ሕሊናውንም እንዲመለከት ለማለት ነው። በዛ ጊዜ ወጥቶ የታየው መንፈሳዊ ደስታና ጥንካሬ ለምንድነው አሁን የቀረው የሚለውን ጥያቄ ያነሳሳል። አንዳንድ ሰዎች ያኔ ነበር ገንዘብ መሰብሰብ፣ እሳቸው በመጡ ጊዜ ስሜታዊ በነበረበት ጊዜ ሰውን ማንቀሳቀስ፣ የመሳሰሉትን ነገር ማድረግ የነበረባት ይባላል ግን ያ ደግሞ እንዳይደረግ በሀገሩ ሕግ እንደሚታወቀው ከአሁን በፊት ሬኔሳንስ ዳም ለተባለው ገንዘብ ተሰብስቦ ሕገወጥ በሆነ መንገድ የኢትዮጵያ ሕዝብ ስድስት ሚሊዮን እንዲከፍል ተደርጓል የዛሬ ሁለት ሶስት ዓመት። ስለዚህ ያለፈው መንግስት ያደረገውን ስህተት እኛ መድገም ስለማንፈልግ ይሄ ነገር ሕጋዊ በሆነ መንገድ እና እያንዳንዷ በህግ የምትጠየቀውን ነገር ለማሟላት ግዴታ ስለነበረብን ነው እንጂ ገንዘብ መሰብሰቡ ተስኖን አልነበረም። ግን አሁን በጣም ደስ ይላል። ምክንያቱም የሰው መንፈስ ተነቃቅቷል። ወደፊት እየገፋ ነው። መልካም ተነቃቅቷል ብለዋል። የአዲስ ዓመቱን ስሜት ይዘን ነው የምንነጋገረውና ፕሮፌሰር አለማየሁ በአንድ በኩል የሚፈለገውን ያህል ገንዘብ ባለመሰብሰቡ ቀደም ብሎ በጠቅላይ ሚኒስትሩ ጭምር ቅሬታ የተነሳበት እና ሌሎችን ያበረታታበትን ሁኔታ እንመለከታለን። በሌላ በኩል ደግሞ ተስፋ አለ። እስኪ እነኚህን ሁለት ጫፎች እናገናኝ። በሀገር ውስጥ ያሉ ሁኔታዎች ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ጊዜ የብዙዎችን ልቦና ምናልባትም ለመጀመሪያ ጊዜ በኢትዮጵያ ውስጥ የዲሞክራሲ ጅማሮ ታይቷል፣ ብርሃን ፈንጥቋል፣ ከነበሩብን ፈተናዎች እናልፋለን የሚል ተስፋ ይዞ ቀደም ብሎ እንደጠቀሷል በጎበኛቸው ከተሞች ውስጥ ቦታ እስኪጠብ ድረስ ከፍተኛ መጠን ያለው ሕዝብ ይወጣው እቺን የተጠየቀች መጠነኛ ገንዘብ ለማዋጣት እንዴት ሳይችል ቀረ የሚለውን ጥያቄ እንዲያነሱ ያደርጋል። በሌላ በኩል ሀገር ውስጥ ግጭቶች በክተዋል። ይሄ ምናልባትም በሰፊው ውይይታችን የፖለቲካውን ገጽታ እንመለከታለን። ለርሶ ግን እንደ አዲስ አመት መግቢያ ወደፊትም ለምትሰሩት ስራ በተስፋ እንደተነሳሳ ሰው እንዴት ያዛምዷቸዋል እነኝን የሁለት ጫፍ ጉዳዮች? በጣም ጥሩ ጥያቄ ነው። እዚህ ላይ ለአሰምር የምትፈልገው አንድ ነገር አለ። በኢትዮጵያ ታሪክ እኔ እንደማውቀው አንድ የኢትዮጵያ መሪ የተባለ እንኳን የኢትዮጵያ መሪና እንደው ወረድ ያሉ ኦፊሻሎች እንኳን አሜሪካን መጥተው ለመከበርና እንደዚህ በሕዝብ ፍቅርና በሕዝብ ስሜት ታጅበው ሲወጡ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያው ናቸው። በጣም በሚደነቅ አይነት የተደረገ ነገር ነው። ከዚህ ጋር የተያያዘው ጥያቄ እንዴት ነው፣ እንዴት አድርገን አሁን በአዲሱ ዓመት የምናስፋፋ ነው? እስካሁን እንግዲህ ይህን ፕሮጀክት ከጀመርን አምስት ወርም አልሞላንም። በአውሮፓ ኦገስት ዘጠኝ ነው የጀመርነው። ያንን ብዙ ነገር ተሰርቶ ገንዘብ መሰብሰብ የጀመርነው ኦክቶበር ሀያ ሁለት ነው በአውሮፓ አቆጣጠር። ብዙም ደግሞ ዘመቻ ያደረግነው ይሄ በማህበራዊ ሚዲያ ወይም ሶሻል ሚዲያ በሚባለው ነበርና እንግዲህ እዛ ላይ ወጣቶች ናቸው ኮምፒውተር መጠቀም የሚችሉ ክሬዲት ካርድ የሚባለው መጠቀም የሚችሉ እና እንደዚህ አይነት ሰዎች ናቸው ሊሳተፉ የቻሉ። የነበረው የቀየር ነው ምንድን ነው እንደውም ዚህ ወር መጀመሪያ ታኅሳስ መጀመሪያ ላይ ማለት ነው በዋሽንግተን ዲሲ እኛ ከምክር ቤቱ አድቫይዘሪ ካውንስል ከሚባለው እየወጣን በየአካባቢው ለምሳሌ ዋሽንግተን ሄድን፣ ሰውን አስተምራል፣ አነቃቅተናል። በአንድ ሁለት ቀን እንኳን በዛን ሰሞን ቅዳሜና እሑድ በሄድንበት ጊዜ ሀምሳ ስድስት ሺህ ብር በላይ ነበረ ዙ አነቃቅተን ልንሰበሰብ የቻለው ስለዚህ ኮሚኒቲ ኤንጌጅመንት የሚል ከህዝቡ ጋር እየሄድን እየተዋየን ስለ ፕሮጀክቶቹ ምን እንደሆኑ ይሄ ነገር ምን እንደሆነ ስሬቱና ወደፊት ደግሞ ምን ሊያደርገን እንደሚችል ኢትዮጵያን ከውጭ ሀገር እርዳታ እንዲያላቀቃትና የኢትዮጵያን ሕዝብ እጣ ፋንታ ዲያስፖራው እንዲረከብ በባለቤትነት ይዞ ሁለተኛ ከልምና እንድንወጣ ይህንን ነው ወደፊት። ቪዥኑ ወይም ህይወቱ ይሄንን ነው የምንፈልገው። ፕሮፌሰር አለማየው የኢትዮጵያን መጪ ጊዜ እድልና ፈተናዎች ካሉበት ካሊፎርኒያም ቢሆን በምስል የሚታይ ሰፊ ቃለ ምልልስ በቅርቡ እናደርጋለን። የአዲስ አመት ዋዜማ መልእክቶንም ቡድናቸው እየሰራ ያለውን የደረሰበትን አስመልክቶ ለሰጡን ማብራሪያ ለጊዜው አመሰግናለሁ። በድጋሚ መልካም አዲስ አመት። እኔም አመሰግናለሁ። ያው በሁለት አመት ስለምንጠቀም እንግዲህ ከአሁን በኋላ ጠቅተኝ። ያው እድሜ ሀያ ዘጠኝ አመት ነው። ረጋ እግዚአብሔር ይስጥልኝ ፕሮፌሰር አለማየሁ መልካም ቀን። መልካም ቀን። አድማጮች እንግዲህ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ፂዮን ግርማ ነበርኩኝ። መልካም ምሽት። በነገው ጉዞ እንገናኝ። Sky. Yeah. Yeah. Ich habe